እግዚአብሔር አምላካችንን እናመሰግናለን። ዛሬ እንግዶች በመካከላችን አሉ፣ ከችካጎ የመጡ እንኳን ደህና መጣችሁ። ጌታ ይመስገን እና በኋላ ጊዜ ይኖረናል። እንደምታውቁት በዚህ እሁድ እሁድ ባለፈው ሳምንት ብቻ ነው ኢንተራፕትድ የሆነው በአመታዊ በዓላችን ምክንያት የጌታ የኢየሱስ ክርስቶስን እኔ ነኝ የሚል አባባሎች እያየን ነው ያለ ነው ሰባት እኔ ነኞች ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ውስጥ ተናግሯል እና ባለፈው የመጀመሪያውን ነው የጀመርነው የነበረው እኔ ህይወት እንጀራ ነኝ የሚለውን ከምዕራፍ ስድስት ላይ ተመልክተን ነበር። ዛሬ ምዕራፍ ስምንት ላይ ቁጥር አስራ ሁለት ላይ ብቻ የተመሰረተ ነው። ጌታ ኢየሱስ ክርስቶስ ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው የሚለው ቃል ላይ ያለ አስደናቂ መልእክት ነው እና ጌታ ኢየሱስ ክርስቶስ በግልጽ ሰዎች እየሰሙ እኔ የህይወት የዓለም ብርሃን ነኝ ብሎ ነው ያለው። እና ይህንን በተመለከተ ጥቂት ነገሮች መናገር እፈልጋለሁ። በዮሐንስ ወንጌል ውስጥ ነው እነዚህ ሰባቱ እኔ ነኞች ያሉት። እና በጣም አስደናቂ አባባሎች ናቸው። ጌታ ኢየሱስ ክርስቶስ ብቻ ነው በዓለም ላይ ከነበሩ የሃይማኖት መሪዎች እንደ ሃይማኖት መሪ ብናስበው እኔ ነኝ በማለት የተናገረ እሱ ብቻ ነው ማለት የእሱ እኔነት ከሌላ ያልተገኘ ነው። አሁን የእኛ እኔነት ከእግዚአብሔር የተገኘ ነው። የጌታ የኢየሱስ ክርስቶስ እኔነት ግን የራሱ ነው። እሱ ዘላለማዊ አምላክ ነው። እሱ ያልተገኘ እኔነት ነው ያለው፣ እኛ የተገኘ እኔነት ነው ያለ ነው። ስለዚህ በእኛና በጌታ በኢየሱስ ክርስቶስ መካከል ትልቅ ልዩነት አለ። በብሉይ ኪዳን ይሄ እኔ ነኝ የሚለው ቃል እግዚአብሔር ራሱን የገለጠበት ቃል ነው። ምናልባት እዚህ ጋር የእንግሊዝኛውንም ጭምር እንድታዩት ከጥቂት ነጥቦች በኋላ አስቀምጨዋለሁ። ዘጸአት ምዕራፍ ሶስት ላይ ጌታ እግዚአብሔር ለሙሴ ተገለጠለትና በሚነድ ቁጥቋጦ ውስጥ ተገለጠለትና እዛ ቁጥቋጦ ጋር ሲመጣ ሙሴና እግዚአብሔር ተነጋገሩ። ከዛ ሙሴ አንድ ጥያቄ ጠየቀው እግዚአብሔር ለመሆኑ አንተ ወደ ግብጽ ወደ ህዝብህ እየላከኝ ያለው እና ማን ላከህ ቢሉኝ፣ ስሙ ማን ነው ቢሉኝ ምን ብዬ ነው ምነግራቸው ብሎ እግዚአብሔርን ጠየቀው። በጣም አስደናቂ ጥያቄ ነው። እግዚአብሔር በዚህ በአማርኛው ትርጉም ላይ ያለና የሚኖር እኔ ነኝ በላቸው ብሎ ነው ያለው። ግን የእንግሊዝኛውንና የሂብሩን ስታዩ በጣም የተለየ ነው። አሁን እዚህ ጋር ስላይዱ ላይ ማየት ትችላላችሁ ኤንድ ጎድ ሴድ አንቱ ሞሴስ አይ አም ዛት አይ አም ሂ ሴይድ ዘስ ሻልት ዛው ሴይ አንቱ ዘ ቺልድረን ኦፍ ኢስራኤል አይ አም ሃ ሴንት ሚ አንቱዩ ዩ። ስለዚህ እዚህ ጋር እንደምትመለከቱት ጌታ እግዚአብሔር ለሙሴ ያለው አይ አም ዛት አይ አም እኔ ነኝ ያ እኔ ነኝ ነው ያለው እና ጌታ ኢየሱስ ክርስቶስ እኔ ነኝ ብሎ ሲናገር ያንን እኔ ነኝ ነው እየተናገረ ያለው እንጂ ዝም ብሎ ዝም ብሎ ነገር እንዳይደለ እና እኔ ነኝ የሚለው አባባል እሱ እግዚአብሔር እንደሆነ በእርግጥ ይሄ እኔ ነኝ የሚለው ቃል ነው፣ በእንግሊዝኛ ዘቴትራ ግራማተም ተብሎ የሚታወቀው ይህ ይህ የሚባለው ዋይ ኤች ዋይ ኤች ነው። እና ቫውሎች ሲጨመሩለት ጂሆቫ ወይም ያህዌ ተብሎ የታወቀው ስም ነው። የጌታ ኢየሱስ ክርስቶስ ቀጥታ ስሙ ነው። ጌታ ኢየሱስ ክርስቶስ ራሱን እግዚአብሔር ራሱን የሚገልጥ እግዚአብሔር ሆኖ ነው በብሉይ ኪዳን የታወቀው። አዲስ ኪዳንም ላይ በሰውነት መልክ የተገለጠው ይሄ አይአም ወይም እኔ ነኝ ጌታ ኢየሱስ ክርስቶስ ነው። ታዲያ እነዚህ ሰባቱን እኔ ነኞች ዮሐንስ ወንጌል ላይ በምናጠናበት ጊዜ በጣም አስደናቂ የሆነ የጌታ የኢየሱስ ክርስቶስን ባሕርያት እና ማን እንደሆነ መረዳትና ማየት እንችላለን። ባለፈው እኔ የሕይወት እንጀራ ነኝ ከሚለው አባባል ውስጥ በጣም አስደናቂ ለነፍሳችን የሚሆን ምግብ እንደሆነ በሱ ብርታት፣ ኃይል፣ ጥንካሬ፣ መንፈሳዊ ጉልበት ሁሉ እንደምናገኝ ስንመለከት ነበር። ያለ ጌታ ያለ ኢየሱስ ክርስቶስ የመንፈስ ቅዱስ ጉልበትና ኃይል በውስጣችን ሊኖረን አይችልም። ዛሬ የምንመለከተው ከምዕራፍ ስድስት እኔ የህይወት እንጀራ ነኝ፣ እዚህ ጋር ደግሞ እኔ የህይወት የዓለም ብርሃን ነኝ የሚለውን ነው እና አንዳንድ መሰረታዊ ነጥቦችን ከዚህ ውስጥ እንድናስብ እፈልጋለሁ። የመጀመሪያው ነጥቤ ነጥብ አንዴ ብርሃንነቱ የጌታ የኢየሱስ ክርስቶስን የህይወት ንጽህና እንደሚያሳይ ለማሳየት እሞክራለሁ። ጌታ ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሎ ሲናገር፣ ብርሃን ነው እሱ እና ብርሃን የሚለው መግለጫ ስለ ጌታ ስለ ኢየሱስ ክርስቶስ የሚያሳየን አስደናቂ ገጸ ባህሪያት አሉት። ግን ወደዛ ነጥብ ውስጥ ከመምጣቴ በፊት አውዱን ባሳያችሁ ጥሩ ነው። ለዚህ ነው ወንድማችን ቴዎድሮስ ከቁጥር ምዕራፍ 8 ከቁጥር 1 እስከ 11ን አንብቦልን የነበረው። ምዕራፍ 8 ከቁጥር 1 እስከ 11 አስደናቂ የመጽሐፍ ቅዱስ ክፍል ነው። አንዲት ሴት ፈሪሳውያን ዝሙት ስታደርግ ተገኘች ብለው ይዘዋት ወደ ጌታ ወደ ኢየሱስ ክርስቶስ መጡ እና ጌታ ኢየሱስ ክርስቶስን ምን ትላለህ ስለዚች ሴት ብለው ጠየቁት። ጌታ ኢየሱስ ክርስቶስ በምድር ላይ በጣቱ እየጻፈ ነበር ይላል ሁለት ጊዜ። እና ከዛ በኋላ በጠየ ደጋግመው ሲጠይቁት ጌታ ኢየሱስ አንድ ነገር አላቸው። ከእናንተ ኃጢአት የሌለበት አስቀድሞ ድንጋይ ይወርውርባት ብሎ ተናገረ። በጣም የሚገርም የህሊና ስርዓት ያላችሁ እያንዳንዱ ሰው በህሊናው ተወቀሰና ሁሉም አንድ ባንድ ስፍራውን ለቀው ወጡ። ጌታ ኢየሱስ ቀና ቢል ቀና ሲል እሷን ብቻ ነው ያየው እና በዚህ ሁኔታ ውስጥ ነው አሁን ልክ ያ ሁኔታ ካለፈ በኋላ አሁንም ሰዎች ተሰብስበው ፈሪሳውያንና ጸሐፍቱ እያሉ ያቺ ሴት ነጻ ይቅርታ አግኝታ ከሄደች በኋላ ጌታ ኢየሱስ ይህንን አባባል የተናገረው። አንዳንድ የመጽሐፍ ቅዱስ አዋቂዎች እዛ ቦታ ላይ ሰዎች እንደገና ተሰብስበው አይደለም ነው ምናምን የሚል ውዝግብ ውስጥ ገብተው ይገኛሉ። ግን እኛ መረዳት ያለብን በዚህ አውድ ውስጥ ጌታ ኢየሱስ ክርስቶስ ይህንን ቃል እንደተናገረ ነው። በጨለማ ያሉ በጣም ብዙ ሰዎች አሉ የጌታ የኢየሱስ ክርስቶስ ብርሃን የሚያስፈልጋቸው። ዓለም ራሱ በጨለማ ውስጥ ናት። በኋላ ምናገራለሁ ያለ ጌታ ያለ ኢየሱስ ክርስቶስ ምንም ልታደርግ አትችልም። እና ይሄ ቅድሚያ መነሻ ነጥቡ ሆኖ እያለ ግን ብርሃን በመሆኑ ምንድን ነው ጌታ ኢየሱስ ክርስቶስ የሚለውን መረዳትና ማሰብ በጣም ጥሩ ነው። መቼም እኔ እንደዚህ ይላለሁ፣ በምድር ላይ ካሉና ከምናውቃቸው ነገሮች ሁሉ ውስጥ እንደ ብርሃን ንጹህ የሆነ ነገር የለም። ብርሃን ንጹህ ነው በተፈጥሮ በብርሃን በብዙ ነገር ውስጥ ያልፋል። በእርግጥ በግድግዳ ውስጥ አያልፍም እንደምታውቁት፣ ግን ብርሃን በአየር ውስጥ ያልፋል፣ በቫኪዩም ውስጥ ያልፋል። እና ባለፈበት ነገር ውስጥ ሁሉ ባለፈበት ነገር ውስጥ ባለ ቆሻሻ ሳይበከል ንጹህ እንደሆነ የሚያልፍ ብርሃን ብቻ ነው። ጌታ ኢየሱስ ክርስቶስ ደግሞ እንደዚህ ነው። ንጹህ ነው። የንጹህ ንጹህ ጌታችን ኢየሱስ ክርስቶስ በፍቅሩ ንጹህ ነው። በአመለካከቱ ንጹህ ነው። በትምህርቱ ንጹህ ነው። ጌታ ኢየሱስ በፍርዱ ንጹህ ነው። በሁለመናው ንጹህ ነው። ጌታ ኢየሱስ ክርስቶስ አንዳንድ ጊዜ መጽሐፍ ቅዱስን ስታጠኑ የጌታ ኢየሱስ ክርስቶስን የንጹህነት ኃይል የምታደንቁባቸው ክፍሎች አሉ። ለምሳሌ ለምጻም ለምጻምን በተመለከተ እስራኤላውያን በሙሉ ያላቸው አመለካከት እነዚህ ካህናቱ፣ ጸሐፍቱ ለምጻም የሆነ ሰው ከ15 ማይል ማለት ከተወሰነ ርቀት ወዲህ ሳይቀርባቸው ነው ለምጻምን ማየት የሚችሉት። ለምጻም ከተወሰነ ርቀት ከቀረባቸው በድንጋይ ነው የሚያባርሩት። ምክንያታቸው ምንድን ነው? ለምጹ በእኛ ላይ ይጋባል፣ ርኩሰቱ በእኛ ላይ ይመጣል የሚል ነው። ግን ከነዚህ ሰዎች አመለካከት ውጪ ጌታ ኢየሱስ ጋር ለምጻሞች ቀርበው ለምጻሙን ሰውዬ ነክቶ እወዳለሁ፣ ንጻ ብሎ የተናገረ ጌታ ኢየሱስ ክርስቶስ ብቻ ነው። የለምጻሙ ለምጽ፣ የለምጻሙ ርኩሰት ጌታ ኢየሱስ ክርስቶስን አይነካውም፣ አያሳድፈውም። እንደዚህ አይነት ንጉሥ ነው ጌታ ኢየሱስ። ብርሃን ነው እሱ፣ ንጹሕ እና የማንኛውም ነገር ቆሻሻ ብርሃንን እንደማይነካው ጌታ ኢየሱስ ክርስቶስ ንጹህ መሆኑም የተገለጠበት ነው። እና ጌታ ኢየሱስ ከመጀመሪያ ጀምሮ ቅዱስ ነው። በፀሐይ ላይ አንዳንድ ነጥቦች ሊታዩ ይችላሉ። እኛ ፀሐይን ስንመለከት አንዳንድ ጥቋቁር ነጥቦች ልታዩ ትችላላችሁ። በጌታ በኢየሱስ ክርስቶስ ላይ ግን እድፈት ቆሻሻ አንድ የሚያሳድፍ የሚነካ ነገር የሌለበት ንጽህናው በራሱ ኃይል የተጠበቀ እና የንጹህ ንጹህ ነው ብዬ የምለው ጌታ ኢየሱስ ክርስቶስ ነው። ግን ስለ ጌታ ኢየሱስ ክርስቶስ ብርሃንነት ሌላም ነገር ልናይ እንችላለን። አሁን በዚህ በሚቀጥለው ነጥቤ ላይ ስለ ብርሃን፣ እኛ ድሮ በትምህርት ቤት አንዳንድ የተማርናቸው ነገሮች አሉ። በእናንተ ሁላችሁም ታውቃላችሁ። ነጭ ብርሃን ፕሪዝም በሚባል ነገር ውስጥ እንዲያልፍ ተደርጎ ያ ያለፈው በፕሪዝም ውስጥ ያለፈው ብርሃን አንድ ስክሪን እንደዚህ አይነት ስክሪን ላይ እንዲያርፍ ቢደረግ ሰባት ቀለማትን ይሰጣል። ይህንን ታቃላችሁ። ቪብ ጊዮር ይባላል። ቫዮሌት እንድጎ ምናምን ምናምን ብሎ እስከ ሬድ ድረስ ይቀጥላል። ሰባት ነጩ ብርሃን ሰባት ብርሃናት አሉት። ልክ ጌታ ኢየሱስ ክርስቶስ እንደዚህ አይነት ባህሪያት አሉት። እነዛ ሰባቱ ያንዳንዳቸው ቀለሞች የየራሳቸው ኃይል አላቸው። የየራሳቸው ብርታት አላቸው። የየራሳቸው ጠቀሜታ አላቸው። ከዚህ የተነሳ ነው ቀይ ነገር ማየት የምንችለው። ቀዩ ቀዩ የነጩ ብርሃን ክፍል በዛ በቀይ ቀይን አብዞርብ በሚያደርግ ነገር ውስጥ አልፎ ነው ቀይ ነገር ማየት የምንችለው ወደዛ ሳይንስ ውስጥ መግባት ጊዜ አይኖረኝም ግን ልክ እንደዚሁ የጌታ ኢየሱስ ክርስቶስ ብርሃንነት ልዩ ልዩ ባህሪያት ያሉት ነው። አንዳንድ ባህሪያቶችን ጠቅስላቸዋለሁ። ሰባት ማድረግ ትችላላችሁ ግን ፍቅሩ የጌታ የኢየሱስ ክርስቶስ ፍቅር አስደናቂ ነው። ልባችንን የሚነካ፣ የሚቀይር፣ የሚያነቃቃ ፍቅር ያለው ነው። ልባችንን አንዳንድ ወንድሞች እና እህቶች የጌታ ኢየሱስ ክርስቶስን ፍቅር ሲያስቡ እምባቸው ይፈሳል። በቀራኒው መስቀል ላይ የዋለልን ፍቅር የእኛን ቦታ ተክቶ መሰቀሉ። እውነቱ የጌታ የኢየሱስ ክርስቶስ እውነት ድርጊቶቹ በሙሉ ትምህርቶቹ በሙሉ አስደናቂ እውነቶች ናቸው። አንዳንድ ሰዎች እዚህ አሜሪካ የመጽሐፍ ቅዱስን ታሪኮች ስቶሪ ብለው ይናገራሉ እና ትክክለኛ አባባል አይደለም። ለምን አልደግፈውም? የመጽሐፍ ቅዱስ ታሪኮች ስቶሪዎች አይደሉ ሂስትሪዎች ናቸው። ከስቶሪ ስቶሪ ማለት እንደ ፊክሽን አይነት ነገር ነው፣ ልብወለድ ነገር ነው። መጽሐፍ ቅዱስ ግን እርግጠኛ የሆነ ነገር ነው ሪከርድ ያደረገው እና እውነቱ አስደናቂ ነው። የጌታ ኢየሱስ ክርስቶስ እና ቅድስናው በጣም ግሩም ነው። አሁን ጌታ ኢየሱስን ስትመለከቱ በነጩ ብርሃን ውስጥ የተለያዩ ቀለሞች እንዳሉ በጌታ በኢየሱስ ክርስቶስ ብርሃንነት ውስጥ ቅድስና ታያላችሁ። ትህትናውን ታያላችሁ እና ደግነቱን ታያላችሁ። ጌታ ኢየሱስ ክርስቶስ ደግ የደጎች ሁሉ ደግ ነው። ድፍረቱን፣ ግልጽነቱን ታያላችሁ። የዋህነቱን፣ ጨዋነቱን ታያላችሁ። የማታዩት ነገር የለም። በጌታ በኢየሱስ ክርስቶስ ብርሃንነት ጽድቁን፣ ግብዝነት የሌለበት እውነተኛ መሆኑን ሁሉ ትመለከታላችሁ። እና ብርሃን ሰባት የተለያዩ ቀለሞች እንደሚሰጥ የጌታ ኢየሱስ ክርስቶስ ብርሃንነት ልዩ ልዩ ባህርያቱን የሚያሳይ መሆኑን የሚገልጥም እንደሆነ እንድናስብ ጌታ ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ከሚለው አባባል እንድንረዳ ይፈልጋል። በሁለተኛ ደረጃ የምናገርበት ነጥቤ በሱ ብርሃንነት የተገለጡ ነገሮችን ነው እና ቃሉን እንደገና ማንበብ አለብኝ። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም፣ ብሎ ተናገራችሁ። ጌታ ኢየሱስ ክርስቶስ የዓለም ብርሃን ነው። በመጀመሪያ ይህንን ጥቂት አስተያየት እሰጥበታለሁ። የዓለም ብርሃን መሆን ያስፈለገው ደግሞም በባህሪው የሆነው ይቺ ጠቅላላ ዓለም በእርግጥ በጨለማ ውስጥ ስላለች ነው። ከአዳም እና ሔዋን ኃጢአት መፍለቅ መምጣት ጀምሮ ዓለማችን በድቅድቅ ጨለማ ውስጥ ነው ያለችው። ያለ ጌታ ያለ ኢየሱስ ክርስቶስ የዓለም ጨለማ ሊገፈፍ አይችልም። ልክ ጌታ ኢየሱስ ክርስቶስ አገልግሎት እንደጀመረ በማቴዎስ ወንጌል ምዕራፍ አራት ላይ አገልግሎት ከመጀመሩ በፊት ተጠምቆ እንደወጣ በሰይጣን ሊፈተን ወደ ምድረ በዳ ሄደ። ከዛ እንደተመለሰ በንፍታሌምና በዛብሎን አካባቢ በገሊላ ተመላለሰ ነው የሚለው ቃሉ እና ያንን አካባቢ እና በዛ አካባቢ የሆነውን ነገር ኢሳያስ ከ ሰባት መቶ ዓመት በፊት ተናግሮት ነበር። በኢሳይያስ 9 ላይ በዛብሎንና በንፍታሌም በጨለማና በሞት ጥላ አገር የነበረ ሕዝብ ታላቅ ብርሃን አየ ብሎ ይናገራል። ማን ስለነበረ ነው? ጌታ ኢየሱስ ክርስቶስ ስለነበረ ነው። ሰዎች በሙሉ በጨለማና በሞት ጥላ ውስጥ ነው ያሉት። የሰው ልጅ በሙሉ ዓለማችን በሙሉ አሁን ዓለማችን በሙሉ የሚያስጨንቃት አሁን ዛሬ ጠዋት ሌት ከሆነ በኋላ ነው የሰማሁት አንድ ዜና። ቴክሳስ ውስጥ ሰዎች ተገለዋል። ሰባት ሰዎች በሩምታ አንዱ ሰውዬ ገሏል። ባለፈው የተለያዩ ቦታዎች ሰዎች ሲገደሉ ሰምታችኋል። እዚህ ኦሃዮም አካባቢ፣ ካሊፎርኒያ፣ የተለያየ ቦታ እና ለምንድን ነው እንደዚህ አይነት ነገሮች የሚሆኑት? ከጊዜ ወደ ጊዜ ሰዎች ከአንድ ጥፋት ተምረው የተሻለ ነገር ሊሰሩ አይችሉም ወይ የሚል ጥያቄ መጠየቅ ትችላላችሁ። መልሱ አይችሉም ነው። ምክንያቱም በጨለማ ውስጥ ነው ያሉት። ሳይንስ ይሄንን ማሻሻል አይችልም፣ ቴክኖሎጂ ይሄንን ማሻሻል አይችልም። የዓለምን ጨለማ ገፎ በዓለም ውስጥ ትክክለኛ ነገርን ማምጣት የሚችል ጌታችን ኢየሱስ ክርስቶስ ብቻ ነው። ግን የብርሃንነቱ መገለጦችን አንዳንድ ነጥቦችን ማየት ብንችል በጣም ጥሩ ነው። አንደኛ፣ እዚህ ጋር ለመጥቀስ የምፈልገው ስለ እግዚአብሔር እውነቱን የገለጠው በብርሃንነቱ ጌታ ኢየሱስ ክርስቶስ ብቻ ነው። ዮሐንስ ወንጌል ምዕራፍ አንድ ከቁጥር አንድ ጀምሮ እስከ 18 ያለውን ብትመለከቱ ይሄንን በተደጋጋሚ ይናገራል። ጌታ ኢየሱስ ክርስቶስ በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነበር ይልና እሱ በሱ የሰው ሕይወት ነበረች ብሎ ያ በሱ በዛ በሱ ሕይወት ነበረች። በሱ ውስጥ የነበረችው ሕይወት ብርሃንም እንደሆነች ይናገርና እውነተኛው ብርሃን ሰዎችን የሚያበራው ወደ ዓለም ይመጣ ነበር ብሎ ይናገራል። እና ስለ እግዚአብሔር መግለጥ ዋና ዓላማው ነበረ፣ ብርሃኑ ቁጥር 18 ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ስትመጡ ጌታ ኢየሱስ ክርስቶስን ሐዋርያው የገለጠው በእግዚአብሔርን ከቶ ያየው አንድም እንኳ የለም፣ ግን በአባቱ እቅፍ የነበረው አንድ ልጁ ይሄ ቃል ስጋ ሆነ የተባለው ልጁ እሱ ገለጠው። እግዚአብሔርን ብዙ ሰዎች ለማወቅ እግዚአብሔር ማን ነው? ወይም ፈጣሪ ማን ነው? የዚህ ፍጥረተ ዓለም ገዢ፣ ተቆጣጣሪ እና ደግሞም እንዲቀጥል አድራጊ ማን ነው? የሚል ብዙ ፍልስፍናዎች፣ ብዙ ፈላስፋዎች፣ ብዙ ነገሮች ብዙ ተብለዋል። አንዳንዶች ፈጣሪ የሚባለው ነገር በእንጨት ከእንጨት ቀራርጸው ይሄ ነው ብለው እንጨቱ በነሱ እንደተቀረጸ ሚስጥሩን ጠብቀው ይሄ ነው አምላክ ብለው ያሉበት ጊዜ ሞልቷል ሩቅ ምስራቅ ብትሄዱ የነ ቡድሃ ሀውልት እና አይደል በጣም ብዙ ናቸው ቁጥር የላቸውም በሚሊየን የሚቆጠሩ አይደሎች አሏቸው እነዚህ ሁሉ ሰዎች ስለ እግዚአብሔር የተሳሳተ አመለካከት ስላላቸው ነው። ጌታ ኢየሱስ ክርስቶስ በመምጣቱ ግን እግዚአብሔር ማን እንደሆነ፣ ምን እንደሆነ፣ ምን አይነት ችሎታ እንዳለው በግልጽ የገለጸ ጌታችን ኢየሱስ ክርስቶስ ብቻ ነው። ስለ እግዚአብሔር እውነቱን ገልጧል። ወደ እግዚአብሔር መሄጃው መንገድ ማን እንደሆነ አሳይቷል። ሌላም የገለጠው ነገር አለ። በብርሃንነቱ ስለ ደህንነት እውነትና መንገድ ጌታ ኢየሱስ ክርስቶስ ገልጧል። ሰዎች በጨለማ ውስጥ ነው ያሉት እና ከእግዚአብሔር ጋር ታርቀው የእግዚአብሔርን መንግሥትና የእግዚአብሔርን ሕይወት መውረስ የሚችሉት በአንድና በአንድ መንገድ ብቻ ነው። እሱም ጌታ ኢየሱስ ክርስቶስ ነው። ለዚህ ነው ከሰማይ የወረደ እንጀራ አሁን ሙሴ አይደለም የሰጣችሁ ያንን እኔ እንጀራ ነኝ የሚለውን ስናይ ከሰማይ የወረደ እንጀራ እኔ ነኝ፣ እኔን ብትበሉ ነው ለዘላለም የምትኖሩት፣ ማለት በጌታ በኢየሱስ ክርስቶስ ማመናችንን መናገሩ ነው። አሁንም በብርሃን ውስጥ ካልሆንን የእግዚአብሔርን የደህንነት መንገድና እውነት ማወቅና መረዳት አንችልም። ስለ ደህንነት እውነት፣ ስለ ደህንነት መንገድ ትክክለኛውን ነገር የገለጠ የሃይማኖት አስተማሪ ማንም የለም፤ ጌታ ኢየሱስ ክርስቶስ ብቻ ነው። ሶስተኛው ነጥቤ ስለ መንግስተ ሰማያትና ስለ ዘላለም ህይወትም የገለጠው እውነቱን ጌታ ኢየሱስ ክርስቶስ ብቻ ነው። እውነት እውነት ላችኋለሁ የዘላለም ህይወት የሚኖራችሁ በእኔ ብታምኑ ነው። ዮሐንስ ወንጌል ምዕራፍ ሶስት ላይ ከኒቆዲሞስ ጋር ሲነጋገር ጌታ ኢየሱስ ክርስቶስ በሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን ሰጥቷል። የዘላለም ህይወት መቀበል የሚቻለው መንግስተ ሰማይ መግባት የሚቻለው ለዘላለም ከእግዚአብሔር ጋር በመኖር አለመጥፋትን መጥፋት የሚባለውን ነገር ሳናይ አለመጥፋት ውስጥ መግባት የምንችለው በጌታችን በኢየሱስ ክርስቶስ መገለጥ አማካኝነት ነው። የመጨረሻ አንድ ነጥብ እናገርና ወደ ሶስተኛው ነጥቤ እሄዳለሁ። እዚህ ጋር የምናገረው በዘመናት ውስጥ ከብሉይ ኪዳን ጀምሮ እስካሁኑ ዘመን ድረስ የነበረ ሚስጥር በጌታ በኢየሱስ ክርስቶስ ነው የተገለጠው። ይህንን ሚስጥር መጽሐፍ ቅዱስ ምን ይለዋል? እኛ ራሳችን አማኞች የዚህ ምስጢር መጋቢዎች እንድንሆን የተመደብን እንደሆነ ይናገራል። ግን ምስጢሩ ይገርማቸዋል። ኤፌሶን ምዕራፍ 3 ቁጥር 9 ላይ የአማርኛ ትርጉም ትንሽ ስህተት አለው። ይህኛው ትርጉም ግን ኤፌሶን 3 9 ላይ ጌታ ኢየሱስ ክርስቶስ ወደ ምድር በመምጣቱ ወደ ምን ውስጥ አመጣን ነው የሚለው ወደ ህብረቱ ምስጢር አመጣን ነው የሚለው ወደ ሚስጢር ስርዓት አይደለም። ወደ ሚስጢሩ ህብረት አመጣን ማለት አህዛብ ደግሞም እስራኤላዊ በክርስቶስ ኢየሱስ አንድ የሚሆኑበትን ሚስጢር ነቢያት አላዩትም። የቀደሙ አባቶች አላዩትም። እንዲያውም ዘርን እንደ ትልቅ መለያነት አይተውት ሌላውን ይንቁበት ነበር። ጌታ ኢየሱስ ክርስቶስ በመምጣቱ ግን ያንን የዘር ግድግዳ አፍርሶ አስደናቂ የህብረት ምስጢርን በክርስቶስ በኩል ገለጠ ብለው ይናገራል። ይሄንን ብርሃኑ ጌታ ኢየሱስ ክርስቶስ ነው የገለጠው። እኔ አለ ጌታ ኢየሱስ የምን ብርሃን ነኝ? የዓለም ብርሃን ነኝ፣ የህይወት ብርሃን ነኝ እያለ ነው እየተናገረ ያለው። አንዳንድ ሰዎች የህይወት ምንነት ትርጉሙ እና ዓላማው አይገባቸውም። ብዙ ሰዎች ለምን እንደሚኖሩ አያውቁም። የህይወት ትርጉምና ዓላማ ለሰዎች ግልጽ እንዲሆንና ያ የግልጽነት ብርሃን በውስጣቸው ገብቶ እግዚአብሔርንና ዓላማውን እንዲያውቁ የሚያደርግ ያደረገ ጌታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ በእሱ ብርሃንነት እጅግ በጣም ቁጥር የሌላቸው ነገሮች ተገልጠዋል። ለዚህ ነው ጌታ ኢየሱስ እኔ እንደዚህ ነኝ በማለት የተናገረው እና ወደ ሶስተኛ ነጥቤ ላይ እመጣለሁኝ። የክርስቶስ ብርሃንነት አስደናቂ ውጤቶች። የጌታ ኢየሱስ ክርስቶስ ብርሃንነት አስደናቂ ውጤቶች አሉት። ውጤቶቹን በመጠኑ ጠቃቀስና ወደ ሌላው ነጥቤ ያልፋለሁኝ። ግን ቃሉን እንደገና ማንበብ በጣም አስፈላጊ ነው። አይምሯችን ውስጥ መስረጽ አለበት። ይሄ ቃል ደግሞም ኢየሱስ እኔ የዓለም ብርሃን ነኝ አለ። እኔ ነኝ የዓለም ብርሃን ነው ያ እኔ ነኝ አይአም አም ዛት አይ ያለው ቃል ነው እዚህ ጋር ያለው እና የሚከተለኝ እኔን የዓለም ብርሃን የሆንኩትን የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ይላል። አንዳንድ ነገሮችን ማሰብ አለብን። የኢየሱስ ክርስቶስን የብርሃንነቱን አስደናቂ ውጤቶች ለመናገር ስሞክር፣ በመጀመሪያ ከልጅነታችን ጀምሮ የተማርነው የፀሐይ ብርሃን ከፍተኛ ጥቅም እንዳለው ነው። እና በሳይንስ ከአንደኛ ክፍል ጀምሮ የምድር የህይወት ምክንያት ብርሃን ነው ተብሎ ስንማር ነበር። እና የፍጥረታት በሁለት ተከፍለው እንስሳት አሉ፣ ደግሞ ዕጽዋት አሉ። ይሄ ዋናው የሁለቱ የህይወት ያላቸው ነገሮች ክፍፍል ነው። እና እንስሳት የራሳቸውን ምግብ ማዘጋጀት ይችላሉ እኛ ደግሞ እጽዋት ማለቴ ነው እንስሳት ደግሞ በእጽዋት ላይ የተደገፍንን እና እንስሳት እጽዋት ማለቴ የራሳቸውን ህይወት ማዘጋጀት የሚችሉት ብርሃን ካለና ካለ ብቻ ነው። ስለዚህ ብርሃን ምን ተብሎ ነው የሚታወቀው? የዚህ ዓለም በሙሉ ህይወት ምንጭና ደጋፊ ነው ብርሃን ብርሃን አስደናቂ ጥቅም አለው። ብርሃን ከሌለ ሁሉ ነገር ማለት የምንመገበው ምግብ በሙሉ በተወሰነ ቀናት ውስጥ ያልቃል እና አለም ላይ ያለ ፍጥረት በሙሉ በረሃብ ነው የሚሞተው። ስለዚህ ይሄ ብርሃን ለእኛም ህይወት በጣም አስፈላጊ ነው። የጌታ ኢየሱስ ክርስቶስ ብርሃን ነፍሳችን የምትታደሰው ነፍሳችን መንፈሳዊ ህይወት የምታገኘው መንፈስ ነፍሳችን በህይወት መንቀሳቀስ የምትችለው ነፍሳችን የመንቀሳቀሻ ኃይል ማግኘት የምትችለው በጌታ በኢየሱስ ክርስቶስ ብርሃንነትና አስደናቂ መለኮታዊ ስራ የተነሳ ነው። ጌታ ኢየሱስ ከሌለ ህይወታችን ትርጉም የለውም። ጌታ ኢየሱስ ከሌለ ጨለማ ውስጥ ነው የምንወድቀው። ጌታ ኢየሱስ ክርስቶስ ከሌለ አሰቃቂ ሁኔታ ውስጥ እንገባለን። ስለዚህ ይሄ የብርሃኑ አስደናቂ ውጤቶች ህይወታችንን መደገፍ፣ ህይወታችንን መጠገን፣ ህይወታችንን ማደስ፣ ማነቃቃት፣ ለህይወታችን ደግሞ የተለያዩ ነገሮችን መስጠት ነው። ጨማምሬ እጠቅሳለሁ። ግን በሁለተኛ ደረጃ እዚህ የምጠቅሰው ጨለማችንንም ምን ያደርገዋል? ይገፈዋል። ብርሃን ጨለማን ይገፋል። ዮሐንስ ወንጌል ምዕራፍ አንድ ላይ ስትመጡ ጌታ ኢየሱስ ክርስቶስ በእሱ ህይወት ነበረች፣ ህይወት ደግሞ የሰው ብርሃን ነበረች ብሎ ይናገርና እሱ ብርሃኑ በጨለማ ያበራል ብሎ ጨለማ ምን አላደረገውም አላሸነፈውም ብሎ ይናገራል። በጣም አስደናቂ ባህሪ አለው ይሄ ብርሃን እና ጠቀሜታም አለው። ጨለማን የመግፈፍ ችሎታና ስልጣን አለው። እኔ እዚህ ለዚህ ለስላይዱ መግቢያ እንዲሆን አንድ ብርሃን በጨለማ ውስጥ እጅ ላይ ሲያርፍ ለማሳየት ሞክሬያለሁ። ልክ እንደዛ ብርሃን ባረፈበት ቦታ ሁሉ ጨለማ ይገፈፋል። ጨለማ ሊቆምና ሊኖር አይችልም። ሰው በተፈጥሮ በኃጢአት ጨለማ ውስጥ ነው የተወለደው። ይሄ የማንም ሰው ህይወት እውነተኛ መገለጫ ነው። እኛ ስንወለድ በጨለማ ውስጥ ነው የተወለድ ነው በኃጢአት ውስጥ ነው የተወለድነው። በእርግማን ውስጥ ነው የተወለድነው። የጌታ የኢየሱስ ክርስቶስ ብርሃንነት ውስጣችን ገብቶ ካላበራም በስተቀር ጨለማችን ይቀጥላል፣ ወደ ሞት ይወስደናል። ስለዚህ የብርሃኑ ጥቅም ምን ላይ ነው? ጨለማችንን ገፎ ከእኛ አርቆ የብርሃን ልጆች ማድረግ ነው። በሚቀጥለው ነጥቤ ላይ የብርሃን ልጆች መሆናችንን ያመንን ሰዎች የእግዚአብሔር ቃል የሚናገረውን እናገራለሁ። ብርሃን በሕይወታችንም ደስታን ይሰጠናል። አሁን ይህንን ለማሳየት የተጠቀምኩበት አባባል ማንም ሰው ጠዋት ተነስቶ ቀኑ ብርሃናማ ከሆነ ኦ ላቭሊ ዴይ ነው፣ በጣም ብራይት ዴይ ነው፣ ደስ የሚል ቀን ነው ብለን ነው የምንናገረው። ደመናማና ዝናባማ ከሆነ ደግሞ ው የዛሬ ቀን ይጨፈግጋል፣ በቃ ጥሩ ቀን አይደለም፣ መንገዱ ራሱ ጤናማ መሆኑን አናውቅም ብለን እንናገራለን። ብርሃን ደስታን ይሰጣል። ብርሃን አስደናቂ መገለጦችን ይሰጣል። ነገሮችን እንድናይ ያደርገናል። ጌታ ኢየሱስ ክርስቶስ የነፍሳችን ብርሃን ሆኖ የደስታችን ምንጭ ነው። ሐዘናችንን ከላያችን ላይ የሚያነሳ ነው። የመጽናናታችን ሁሉ ምንጭ ነው። ከእግዚአብሔር ጋር በብርሃኑ ብርሃን ኅብረት እንድናደርግ የሚያደርገን አስደናቂ መለኮታዊ ኃይል ያለበት ንጹሕ ጸጋ ነው። ለዚህ ነው ይሄ ጌታ ኢየሱስ ክርስቶስን ይከተል የነበረው ይህንን ወንጌል የጻፈው ወንጌላዊ ዮሐንስ በመልእክቱ ላይ በአንደኛ ዮሐንስ መልእክት ላይ ህብረታችን ያየውን ነገር ሲናገር ህብረታችን ከማለቱ በፊት እኛ ህይወትን አይተናል እና ህብረታችን ከዛ ከብርሃን ጋር ነው እና በኋላም ደግሞ ቆይቶ እግዚአብሔር ብርሃን ነው፣ በሱ ዘንድ ጨለማ የሚባል ነገር ከቶ የለም ብሎ ነው የተናገረው እና ታያላችሁ ወገኖች ጌታ ኢየሱስ ክርስቶስ ብርሃን ነው፣ ደስታ ሰጪ ነው፣ ሰላም ሰጪ ነው እና በመጨረሻም ደህንነታችንን የሚጠብቅልን እሱ ነው። ብርሃኑ መንገዳችንን ያሳየናል። ቅድም ወንድማችን ቴዎድሮስ ያነበበልን መዝሙር 27 ትዝ ይላችሁ እንደሆነ ዘማሪው አማኝ ዘማሪው ዳዊት ከመቀባቱ በፊት የዘመረው ነው የሚል መዝሙር ነው። ምንድን ነው የሚለው እግዚአብሔር ብርሃኔና ምኔ ነው መድኃኒቴ ነው እና በሱ ነው የምተማመንበት፣ መተማመኛዬ ነው። ጠላት የፈለገውን ነገር ማቀድ፣ ማሰብ፣ ማውጠንጠን ይችላል። በምንም አይነት መንገድ ጠላትንና ስራውን አልፈራም፣ ምክንያቱም የምመላለሰው እግዚአብሔር ብርሃን ሆኖ ነገሮችን ጥርት አድርጌ እያየሁ ነው እያለ ነው ይናገር የነበረው። ልክ ነው። ደህንነታችን ይጠበቃል። መንገዱ አደገኛ ኮረኮንች የሞላበት በቀን መጓዝ፣ በጨለማ መጓዝ አደገኛ ነው። በቀን መጓዝ የተሻለ ነው። ልክ እንደዚሁ በጌታ በኢየሱስ ክርስቶስ መጓዝ አስደናቂ እይታን እያገኘን አውቀን እንድንጓዝ የሚያደርግ አስደናቂ ብርሃን ነው። ነገሮችን ሁሉ በግልጽ እናያለን፣ ብርሃን ከመሆኑ የተነሳ እዚህ ጋ ጌታ ኢየሱስ ክርስቶስ የፈወሳቸውን አንዳንድ ዕውሮችን ማስታወስ እፈልጋለሁ። ዕውሮቹ ወደ ጌታ ወደ ኢየሱስ ክርስቶስ መጥተው፣ እነ በርጠሚዎስ እዚህ ዮሐንስ ወንጌል ምዕራፍ ዘጠኝ የሚቀጥለው ምዕራፍ ላይ ከመወለዱ ጀምሮ ዕውር የሆነው ሰውዬ አይናቸው ሲከፈት፣ ጨለማቸው ሲገፈፍ፣ ነገሮችን ሁሉ አጥርተው ማየት እንደቻሉ ልክ የእኛም ኃጢአታዊ ጨለማ ሲገፈፍ፣ ነገሮች ሁሉ ለምን እንደሚሆኑ እና የምናደርገውን ሁሉ አስተውለን ማድረግ እንድንችል የሚመራ አስደናቂ መገለጥ የሚሰጥ ጌታ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ እኔ የዓለም ምንድን ነኝ ነው ያለው፣ ብርሃን ነኝ። አራተኛው ነጥቤና የመጨረሻ ማጠቃለያ ጋር የምመጣበት ሀሳቤ የብርሃኑ ተካፋይነት መንገድ እንዴት ነው? እንዴት ነው የዚህ ብርሃን ተካፋዮች የምንሆነው? ይህንን ሳልጠቅስ መልእክቴን ብደመድም ጥሩ አይሆንም። የብርሃኑ ተካፋይ እንዴት ልንሆን እንችላለን? እንግዲህ ተመልከቱ ብርሃን እኔ ብርሃን ነኝ ብሎ ሲናገር የእሱም ማንነት በመጀመሪያ ይገልጣል ብያቸዋለሁ። አምላክ ነው፣ ንጹሕ ነው፣ ብሩህ ነው፣ ደግሞም አስደናቂ መገለጦችን ሰጪ ነው ጌታ ኢየሱስ ክርስቶስ እና ብርሃኑ የሚገልጣቸው ብዙ ነገሮች አሉ። እግዚአብሔር ማን እንደሆነ ይገልጣል። ሰው ማን እንደሆነም ይገልጣል ብርሃኑ። ብርሃኑ በጣም ድንቅ የሆኑ ስራዎችን በምድር እና በሰማይ ይሰራል። ያለ ብርሃን ነገሮች ሁሉ ጨለማ ናቸው። ግን እዚህ ብርሃን ውስጥ እንዴት አድርገን ተካፋዮች እንሆናለን? ጥቅሙንም ማሳይቻቸዋለሁ፣ ብርሃን ጠቃሚ እንደሆነ። ታዲያ እንዴት ነው ተካፋይ ልንሆን የምንችለው? ተመልከቱ ቁጥሩን እንደገና ላንብበው። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ከሚለው ውስጥ እንዴት ነው የብርሃኑ ተካፋይ የምንሆነው? አንደኛ በጌታ በኢየሱስ ክርስቶስ ማንነትና ስራ በማመን ነው። ጌታ ኢየሱስ ክርስቶስን እና ማንነቱን ደግሞም የሰራውን ስራ የማናምን ከሆነ የዚህ አስደናቂ ዘላለማዊ እውነተኛ ብቸኛ ብርሃን ተካፋዮች ልንሆን አንችልም። በጌታ በኢየሱስ ክርስቶስ ማንነት በአምላክነቱ፣ በአዳኝነቱ የህይወት ብርሃን በመሆኑ ማመን አለበት አንድ ሰው የብርሃኑ ተካፋይ ለመሆን፣ ቀጥሎም በመስቀል ላይ ለእኛ የሰራውን ስራ ማየትና በመስቀል ስራው ላይ መታመን አለብን። እኛ ራሳችንን ወደ በብርሃኑ ውስጥ ለመጣል መምጣት የምንችለው ጌታ ኢየሱስ ክርስቶስ በቀራኔው መስቀል ላይ ተሰቅሎ በከፈለው ክፍያ በኩል ነው። ያ መንፈሳዊ ዓይናችን ሲበራ፣ ለብርሃኑ ሲከፈት፣ ማየት ስንጀምር፣ ማየት ስንችል በሱ ጸጋና በሱ ኃይል የብርሃኑ ተካፋዮች ወደ መሆን ደረጃ ውስጥ እንገባለን ማለት ነው። በሁለተኛ ደረጃ እዚህ ጋር የብርሃኑ ተካፋይ ለመሆን የጨለማውን ስራ መናዘዝ እና ጌታ ከእኛ ላይ እንዲያነሳው በግልጽ በድፍረት በእውነት መጠየቅ አለብን። ሰዎች በጨለማ ውስጥ በሚኖሩበት ጊዜ ይህንን መናገር አለብኝ፣ ምርጫ የላቸውም። በጣም ይገርማቸዋል። በጨለማ ውስጥ የሚኖሩ ሰዎች በዓለም ኃጢአት ውስጥ የሚያደርጉት ነገር አያውቁትም ሊገሉ ሰው ሊበሉ እንኳን ይችላሉ። እኔ ቅድም እዚህ በፕሮግራሞች መካከል ዛሬ አንድ የተለቀቀ የሳይንስ ዜና ድንገት አየሁኝ እና እንትኔን ሳበው ትኩረቴን ሳበው እና አነበብኩት ምንድን ነው አሁን በዓለም ላይ ያሉ አንዳንድ ሳይንቲስቶች በዚህ አሁን በምለው ሳይንስ ዙሪያ የትኩረት እያደረጉ ያሉ ሰዎች የሰውን ስጋ መብላት ካኒባሊዝም የሚባል ነው። በጣም ሊደገፍ የሚችል ነገር ነው እና በዓለም ላይ ያለውን የሰውን ቁጥር ማለት የፖፕሌሽን ለመቀነስ ከተፈለገ ሰው ሰውን እንዲበላ ማበረታታት አለብን። እንደዚህ አይነት ነገር ታስባላችሁ? ይሄ በከፍተኛ ሪሰርች ገንዘብ እየፈሰሰለት ሪሰርች ምርምር እየተደረገበት ያለ ነገር ነው። ሰውን መብላት ምንም ችግር የለውም። እንስሳ እንበላለን አይደል? እንደውም አንዳንዶቹ አርጊው ሲያደርጉ ምንድን ያሉት እንስሶች የራሳቸውን ዘር ይበላሉ። አይጥ አይጥን ይበላል፣ ላም ጥጃዋን ትበላለች። እንደዚህ እንደዚህ አይነት ነገሮች ስላሉ እኛም ሰውን ብንበላ ምን ችግር አለበት? እንደውም አያቶችና ቅድመ አያቶች በጣም ጥሩ ናቸው። ትንሽ ለማግኘት ሊከብዱ ይችሉ ይሆናል ከማርጀታቸው የተነሳ ግን መበላት አለባቸው መቀበር የለባቸውም የሚል አናሊሲስ እየተሰጠ ነው አሁን ይሄ የማን ስራ ነው የምን ስራ ነው የሚለውን ነገር በጣም ያጎላል። በጨለማ ውስጥ ያሉ ሰዎች የሚሰሩት ስራ ነው። የጨለማው መንፈስ፣ የጨለማው ኃይል የሰዎችን አይምሮ ምን ያህል እየተቆጣጠረና ወደ ምን አቅጣጫ እየወሰደ እያለ እንደሆነ ማሰብና ማጤን እንድንችል የሚያስደረግ ነው። በጣም የሚያስለቅሱ ብዙ ብዙ አባባሎችና ሁኔታዎች በየጊዜው እየመጡ ነው። የመጨረሻው ዘመንም ላይ መሆናችንን የሚያሳይ ነው። ስለዚህ እኛ በጨለማ እንደነሱ ሆነን ነው የተወለድነው እና ጌታ ኢየሱስ ብርሃኑን እንዲያበራልን የምንፈልግ ከሆነ ወደ እሱ መተን ጨለማዬን አብራልኝ፣ ኃጢአቴን ይቅር በለው እና ያንተን ብርሃን ያንተን ጸጋ በውስጤ ያድርግልኝ ብለን በሱ ሥራ መታመን ይኖርብናል። የጌታን ተልእኮ መረዳትና እሱን መከተል ደግሞ በጣም አስፈላጊ ነው። ጌታ ኢየሱስ ምን አለ? እኔ የዓለም ብርሃን ነኝ ካለ በኋላ የሚከተለኝ ማንም ቢኖር እሱ በምን ይሆንለታል? የሕይወት ብርሃን ይሆንለታል። እንዳውም ይሄኛውን እኔ ጎላ አድርጎ የሚያሳል የሚያሳይልኝ ጥቅስ ዮሐንስ ወንጌል ምዕራፍ አንድ ቁጥር ዘጠኝ ነው። ምን ይላል መሰላችሁ ቁጥር ዘጠኝ? የትርጉም ችግር አለበት እና ግን ላንብብላችሁ፣ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። አሁን እኔ ይህንኛውን መጽሐፍ ስለምጠቀም እዚህ ውስጥ ያለውን ነው የማነባው። ግን የእንግሊዝኛውና ሌላው ትርጉም ምንድን ነው የሚለው መሰላችሁ ዛት ወዘ ትሩ ላይት ዊች ላይተዝ ኤቭሪማን ዛት ካምዝ ኢንቱ ዘ ወርልድ ነው የሚለው ያ እውነተኛ ብርሃን ነው። ምን የሚያደርግ ብርሃን? እያንዳንዱን ሰው የሚያበራ ብርሃን ነው ነው የሚለው። ለሰው ሁሉ የሚያበራው አይደለም። ለሰው ባትሪ አብርቶ እይ የሚል ሳይሆን ሰውን ውስጡ ገብቶ ምን የሚያደርገው ነው የሚያበራ ብርሃን ነው፣ ጌታ ኢየሱስ እና አሁን ጌታ ኢየሱስ ክርስቶስን እኔ እዚህ ጋር ስገልጥ ወይም ስሰብክ ግምቴ፣ አላማዬ እና ምኞቴ ይሄ ጌታ ኢየሱስ በእናንተ ውስጥ ገብቶ ብርሃን እንዲያደርጋችሁ ነው። ሰውን የሚያበራው እውነተኛው ብርሃን፣ ሰውን ሁሉ የሚያበራው እውነተኛው ብርሃን ጌታ ኢየሱስ ክርስቶስ ነው። ይህንን ተልዕኮውን ስንረዳ ነው ለጌታ ለኢየሱስ ክርስቶስ ራሳችንን የምንሰጠው። ያን ጊዜ ውስጣችን ገብቶ ጌታ ኢየሱስ እኛን ራሱ ብርሃን ነው የሚያደርገን ነው ሀሳቡ። በእርግጥ ብርሃኑን የምንቀበለው ከሱ ነው፣ ግን እኛ እንበራለን የሚልን ሀሳብ ነው የሚያሳየው። ለጨለማው ዓለም ተልዕኮ ያለን ሰዎች እንሆናለን። ታዲያ ይህንን አስደናቂ እውነት በሕይወታችን ተግባራዊ እንዲሆን የመጨረሻው የሌላ መስላይዳለኝ እዚህ ጋር ያለው ሀሳቤ በክፍሉ ታላቅ ተስፋ ለመኖር የመንፈስ ቅዱስን ኃይል መልበስ አስፈላጊ ነው። ያለ ጌታ ያለ መንፈስ ቅዱስ ኃይል ያለ መንፈስ ቅዱስ ጸጋ ያለ መንፈስ ቅዱስ ጉልበት የክርስቶስ ኢየሱስ ክርስቶስን ብርሃን ተቀብለን በብርሃን ውስጥ መመላለስ አንችልም እና መንፈስ ቅዱስ አስደናቂ ስራ በዚህ ውስጥ እንዳለው መረዳት አለብን። እኔ የዓለም ብርሃን ነኝ፣ እኔን የሚከተለኝ ያለ ጌታ ኢየሱስ የህይወት ብርሃን ይሆንለታል እና ደግሞ በጨለማ አይመላለስም ብሎ ተናገረ። እና እዚህ የሚቀጥለው ስላይዴ ላይ ጌታ ኢየሱስ እኔ የህይወት ብርሃን ነኝ የዓለም ብርሃን ነኝ እኔን የሚከተለኝ የህይወት ብርሃን ይሆንለታል ነው ያለው። የህይወት ብርሃን ውስጡ ይቀመጥለታል፣ ይበራል ማለት ነው። እና ከዛ በኋላ ግን ሁለት አይነት ነገሮችን እነዚህ ሁለቱ ነገሮች ናቸው፣ እዚህ ጋር ያሉት አወንታዊ ተስፋ እና አሉታዊ ውጤቶችን ይናገራል። አወንታዊ ተስፋ የሚከተለው ጌታ ኢየሱስ ክርስቶስን የህይወት ብርሃን ይሆንለታል ማለት ህይወቱ ይበራል፣ አስደናቂ ለውጥና ተስፋ ይኖረዋል። አዲስ ልብ፣ አዲስ ህይወት፣ አዲስ የህይወት አቅጣጫ ይኖረዋል። ይሄ ዓለምና ጨለማው የሚያመጣው ዲስትረስ ጭንቀት፣ ውጥረት እና ኮንፊውዥን መምታታት፣ እነዚህ ነገሮች በሙሉ ከውስጡ ተጠራርገው ይወጣሉ እና በብርሃኑ ብርሃንን እያየ መመላለስ ይችላል ማለት ነው አማኙ። እና አወንታዊ ተጽዕኖ አለው። በተካፋይ ስንሆን ግን አሉታዊ ደግሞ ውጤት አለው። ጌታ ኢየሱስ ክርስቶስ ምንድን ያለው በጨለማ አይመላለስም። ይህን ቅድም ተናግሬዋለሁ። የጌታ ኢየሱስ ክርስቶስን ስናመን ከጨለማ ወደ ብርሃን ውስጥ ነው የምንመጣው እና ከዛ በኋላ በብርሃኑ ውስጥ ነው የምንቀጥለው እና ጨለማ ከአካባቢያችን፣ ከሕይወታችን፣ ከመንገዳችን፣ ከወደፊታችን ሁሉ ተገፎ ይወድቃል። እግዚአብሔርን ልናመሰግን፣ ልናከብር በእውነት ልንከተል የምንችል ሰዎች ሁሉን ነገር አጥርተን እያየን የተባረክን ሰዎች እንሆናለን ማለት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ እዚህ ጋር ጽፍ ያለው አንድ ጥቅስ አንደኛ ተሰሎንቄ ምዕራፍ አምስት ቁጥር አምስት ላይ ላማኞች ሲናገር ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና፣ እኛ ከሌሊት ወይም ከጨለማ አይደለንም። እኛ በጨለማ ውስጥ አንመላለስም፣ በብርሃን ውስጥ ነው ያለ ነው። ግራ በመጋባት በተወጣጠረ ነገር ውስጥ አንሄድም። ንጹህ ቅዱስ የሆነው ኢየሱስ ውስጣችን በርቶ በዛ ብርሃን ነው የምንመላለሰው። በጨለማ አይመላለስም የሚለው ነገር ያለፈው ነገር ሁሉ ተለውጧል፣ በጌታ በኢየሱስ ነገሮች ሁሉ አዲስ ሆኗል የሚለውን ነው የሚናገረው። ግን በብርሃኑ ውስጥ ስንገባና ተካፋዮች ስንሆን ኃላፊነትም አለብን። ይህንን ኃላፊነት ካስገነዘብኳችሁ በኋላ በእኔ በአጭር ጸሎት ዘጋና ወንድማችን ቴዎድሮስ የመጨረሻውን መዝሙር አዘምሮን ይጨርሳል። ኃላፊነት አለብን። ጌታ ኢየሱስ ክርስቶስን ተቀብለን እምነታችንን በሱ ላይ አድርገን እኔ የዓለም ብርሃን ነኝ ያለው ውስጣችን ገብቶ ብርሃን ካደረገን በኋላ ሰውን ሁሉ የሚያበራው ብርሃን ውስጣችንን ካበራ በኋላ ኃላፊነት አለብን። ኃላፊነታችን ምንድን ነው? ማቴዎስ 5 14 እስከ 16 ላይ ጌታ ኢየሱስ እንደዚህ አለ። እናንተ አለና የዓለም ምኖች ናችሁ፣ ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። ስለዚህ ብርሃኖች ናችሁ እናንተ ከክርስቶስ ብርሃንነት የተነሳ እናንተ ውስጥ የበራ አስደናቂ ብርሃን ለዓለም ጨለማ መድኃኒትና መፍትሄ እንዲሆን እናንተን እግዚአብሔር ያስቀመጣችሁ የዓለም ብርሃኖች እንድትሆኑ ጌታን ወክላችሁ የብርሃን ምስክሮችና ብርሃን አብሬዎች እንድትሆኑ ነው። ምናልባት መብራታችን በጭልጭል የምትል ልትሆን ትችላለች። ቀጥሉ በዛው ብርሃናችንን ማብራታችንን እንቀጥል። በጣም ብዙ በሚሊየን ቢሊየን የሚቆጠሩ ሰዎች በጨለማ ውስጥ ነው ያሉት። እኛ ትልቅ ኃላፊነት፣ ትልቅ ደስታ፣ ትልቅ ክብር ውስጥ እንደገባን ማሰብ አለብን። ማቴዎስ አምስት፣ እንደገና የመጨረሻው ጥቅሴ እዚ ጋ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንደዚህ በሰው ፊት ምን ያደርግ ይብራ። ማለት አትደበቁ፣ አማኝነታቸውን አትደብቁ፣ ክርስቶስን ተከታዮች መሆናቸውን አትፈሩበት አትፍሩበት። ምክንያቱም እነሱ ያሉት ጨለማ ውስጥ ነው፣ እናንተ ያላችሁት ብርሃን ውስጥ ነው። የሚያሳፍር የሚያስፈራ አይደለም። ክርስቶስን ማመን ክርስቶስን መከተል ድንቅ ነው፣ ክብር ነው። ክብር ለእግዚአብሔር ይሁን። ምክንያቱም ጌታ ኢየሱስ ክርስቶስ ብቻ ነው የዓለም ብርሃን። የእሱ ተከታይ መሆን የሕይወት ብርሃን አግኝቶ በጨለማ አለመመላለስ ነው። አንዳንድ ሰዎች ክርስትና ሞኝነት ይመስላቸዋል። ክርስትና መባረክ ነው። መባረክ ክብር ውስጥ መግባት ነው። ክብር ውስጥ መግባት ንጽሕናውን የጌታን ንጽሕና መውረስ ነው። እዛ ውስጥ መከተት ነው እና ይህንን የጌታ ኢየሱስ ክርስቶስን ማንነት ካወቅን እንደ ማንነቱ እንድንኖር እግዚአብሔር አምላካችን ይርዳን።